ሁለት ሺህ አስራ አንድ ዓመተ ምህረት በኢትዮጵያ የተጀመረው የለውጥ ሥራ መሠረት የሚይዝበት እንደሚሆን ጠቅላይ ሚኒስትር አብይ አሕመድ አስታውቀዋል። የአዲሱ ዓመት ቅድሚያ ተግባሮቻቸውም ተቋማትን ማጠናከርና መፍጠር እንደሚሆን ለአሜሪካ ድምፅ ትናንት በሰጡት ቃል ገልጸዋል። ኢትዮጵያውያን አዲሱን ዓመት በሰላም፣ በፍቅር በመስጠትና በማገዝ እንዲቀበሉም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ዶክተር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ ያደነቀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እውቅናና ሽልማት አበርክታላቸዋለች። ለጠቅላይ ሚኒስትሩ እስክንድር ፍሬው ተጨማሪ አለው። 2010 ትናንት ተብሎ ሊጠራ አምና ተብሎም በታሪክ መዝገብ ውስጥ ሊቀመጥ የሰዓታት እድሜ ብቻ ቀርተውታል። ያለፉት 12 ወራት ፖለቲካዊ ሂደቶች ግን ዓመቱን ልዩ ያደርጉታል። ኢትዮጵያ ከግጭት ወደ አንጻራዊ ሰላም፣ ከፖለቲካ አጣብቅኝ ወደ ፈጣን ለውጥ የተሸጋገረችበት ዓመት ነው 2010 በርካታ ተንታኞች እንደሚያምኑት በተለያዩ አጋጣሚዎችም እንደገለጹትም ከዓመቱ አጋማሽ በኋላ የነበሩት ወራት እንደቀደሙት አልነበሩም። ሰላም በጠፋበት ምድር ተስፋ ነክሷል። ጨለማ በዋጠው ፖለቲካ ውስጥ ብርሃን ፈንጥቋል። ያለፈውን ዞር ብሎ ላየ፣ የሆነውን ሁሉ ላስታወሰ፣ በእርግጥም ነገሮች ተለውጠዋል። ትናንት እንደ ዛሬ፣ አምና እንደ ዘንድሮ አልነበረም። ይህ በተለያዩ መንገዶች የተንጸባረቀ የበርካታ አስተያየት ሰጪዎች የተንታኞች የፖለቲካ መሪዎችና የሌሎችም እምነት ነው። በሀገሪቱ እየተመዘገበ ያለው የዚህ ለውጥ መሪ ደግሞ ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታዲያ የአዲሱን ዓመት ዋዜማ የለውጡን ሂደት ለመሩት ለጠቅላይ ሚኒስትር ዶክተር አብይ አህመድ የእውቅና ሽልማት በማበርከት ጀምራለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ አራተኛው ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስና ሌሎች የሃይማኖት አባቶች በተገኙበት ነው የሽልማት ስነ ስርዓቱ ትናንት በመንበረ ፓትርያርክ ጽፈት ቤት የተከናወነው። እናም ከመጋቢት 24ቱ የበዓለ ሲመት ንግግር እስከ አዲሱ አመት ዋዜማ ምስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል። ጠቅላይ ሚኒስትሩ ትናንት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተበረከተላቸውም የዚህ ሁሉ ተከታይ ነው። ሽልማቱ የተበረከተው ጠቅላይ ሚኒስትሩ በአጭር ጊዜ ውስጥ ከፍተኛ ለውጥ በማምጣታቸው እንደሆነ ቤተ ክርስቲያኑ አስታውቃለች። በሥነ ሥርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ቅዱስ አቡነ ማትያስ ይህንኑን ያንጸባረቁት እጅግ አስቸጋሪ ሆኖ የሚታየው የሰው ልጆች የሕይወት እና የሰላም ዋስትና እጦት ስለሆነ ዋስትና እንዲኖረው ማድረግ በሚቻልበት ሁኔታ ላይ ያላንዳች እረፍት ሌሊትና ቀን እየተንቀሳቀሱ የተበታተነውን በማሰባሰብ የጠፋውን በማፈላለግ የተራራቀውን በማቀራረብ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው። ስለሆነም ለሀገርና ለወገን እንዲሁም ለቤተ ክርስቲያናችን ስለፈጸሟቸውና ስለሚፈጽሟቸው አበይት ተግባራት ድጋፋችንን እና ምስጋናችንን ለመግለጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ትንሽ የሽልማት በረከት አዘጋጅታለች። ሽልማቱም የሚሰጠውን ጠቀሜታ ከማየት አንጻር ሳይሆን ለበለጠ የሥራ ተነሳሽነት እንደሚያዘጋጀ በማመን ስለሆነ ይህን የቤተ ክርስቲያን በረከት እንዲቀበሉን ከታላቅ አክብረት ጋር ይዘን ቀርበናል። ወስውሀት እግዚአብሔር አሜን። ከባለቤታቸው ቀዳማዊ ትመቤት ዝናሽ ታያቸው ጋር በመሆን ሽልማቱን የተቀበሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው እውቅናው ለሌሎች ባልደረቦቻቸው ጭምር የተሰጠ መሆኑን ለጋዜጠኞች ገልጸዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአዲስ ዓመት ዋዜማ የተጀመረውን የለውጥ ጉዞ፣ ለውጡን የሚመሩ ለለውጥ የሚሰሩ ኃይሎች እንዲበረታቱ ለሁሉም የሚበቃ ለሁሉም የሚገባ ስጦታ አዘጋጅታ ጓደኞቼን ወክዬ ስጦታውን እንድቀበል አድርገዋል። የስጦታ ዋና ዓላማ መልካም ነገር ጀምራችኋል ነገር እንዳይቋረጥ ከጎናችሁ በጸሎትም በስራም አለን በርተታችሁ የኢትዮጵያን ታላቅነት እንድታረጋግጡ እንደ ታላቅ ጥንታዊ ቤተክርስቲያን ሚናችንን ለመወጣት ዝግጁ ስለሆን ከጎናችሁ መሆናችን እንድታቁና እንድትበረታቱ የሚል መልእክት አስተላልፋለች። እኔም ተቀብያለው። ለጓደኞቼ የተሰጠኝን መልእክት ስንገናኝ አደርሳለሁ። እናም የለውጡ ሂደት የተጀመረበት 2010 አሮጌ ዓመት ተብሎ ዛሬ ይጠናቀቃል። ቦታውን ተረክቦ አዲስ ተብሎ ሊጀመር በሌላ ተስፋ ሊሞላ 2011ም ከበራፍ ነው። የአዲስ አመት መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ታዲያ ኢትዮጵያውያን መልካም ተግባራትን በማከናወን እንዲቀበሉ ጥሪ አቅርበዋል። ለወገን ደራሽ ወገን መሆኑንና አለኝታ መሆኑን በማሳየት በታላቅ ተስፋ የምንቀበለው አዲስ አመት መሰረታዊ የሆኑ ችግራችን ለመፍታት በር የሚከፍት፣ አንድነት የሚያጠናክር፣ ሰላም የሚያረጋግጥ፣ ሊያለሙ የሚፈልጉ እጆችን የሚያበረታታ፣ ሀብታችን አልባሌ ቦታ እንዳይጠፋ የሚያደርግ እንዲሆን ለማድረግ ሁሉም ዜጎች በተባበረ ክንድ እንዲሰሩ አደራ ያልኩ በዚህ አጋጣሚ ለአዲሱ ዓመት ዋዜማ በተለመደው መንገድ የመጠጥ ቤቱ ድራፍት፣ ቢራ፣ ውስኪ እየተጣን የምንዝናና ሰዎች ካለን ከዚያ ከምንዝናናው ግማሹን ቀንሰን በማግስቱ ድሃዎችን በመርዳት በመስጠት የሚገኘውን ደስታ እየተቋደስን አዲሱን ዓመት እንድናከብር በግል ከምናጠፋው በላይ በሌሎች የምናጠፋው የሚሰጠውን በረከትና ደስታ ሁላችንም መቋደስ እንድንችል አደራ ማለት እፈልጋለሁ። መላ ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አድረሳችሁ። አዲሱ ዓመት የሰላም፣ የፍቅር፣ የአንድነት የመደመርና የመዝለቅ እንዲሆን ልንመኛለው። አመሰግናለሁ። አንድ ጥያቄ ማከል ከቻለን ክቡር ጠቅላይ ሚኒስትር። እስክንድር ፍሬው ከአሜሪካ ሬዲዮ። ባለፉት የተወሰኑ ወራት ያመጡት ከፍተኛ ለውጥ በ2011 ብዙ ተስፋ እንዲደረግ ምክንያት ሆኗል። ቅድሚያ የሚሰጧቸው ተግባራት ምንድን ናቸው? በ2011 ዓ.ም 2011 የርስዎ የመጀመሪያ ሙሉ አመት የጠቅላይ ሚኒስትርነት ዘመን ነው የሚሆነውና በዚህ አመት የጀመርናቸው ስራዎች የኔ ሳይሆኑ የመላው የኢትዮጵያ ህዝብ ስራዎች በሚቀጥለው ዓመት መሰረት እንዲይዙ ይሆናል። መንግስት ለማገልገል የሚያስችል አዲስ ስትራክቸር እና ቁመና ይዞ ብቅ ይላል። ወጪ ቀንሶ ሀብት ልማታዊ ወደ ሆኑ ሴክተሮች የሚያተኩርበት ይሆናል። በጎረቤት ሀገራት የጀመርነውን የሰላም እንቅስቃሴ ምንም አይነት ኮሽታ ሳይኖር እንዲዘልቅ ለማድረግ ሁሉም ጉዳዩ ምልከታቸው አካላት የሚሰሩበት ጊዜ ይሆናል ከሁሉም በላይ በዚህ አመት ያተኮር ነው እሳት ማጥፋት፣ ሰላም ማውረድ ሲሆን በሚቀጥለው አመት ተቋም ማጠናከር፣ ተቋም መፍጠር፣ ጠንካራ አመራር መስጠት የጀመርነውን የመደራጀት ስራ ወደ ውጤት የሚቀይር ተግባራት እንጀምራለን። ዋናው ትኩረታችን ወጣቶች ላይ ይሆናል። በትምህርታቸው እንዲበረቱ፣ በስራ ገበታቸው የተሻለ ትጋትና ውጤት እንዲያመጡ ስራ ሌላቸው ስራ ማግኘት የሚችሉበትን አማራጭ ማስፋትና ከሁሉ በላይ ተስፋ ያለው አዳ ጊዜ ጋር መፍጠር ላይ አተኩረን እኔና በኔ የሚመራው መንግስት እንዲሁም እጅግ የተከበረው የኢትዮጵያ ሕዝብ በጋራ በመሆን አዲሱን አመት በዚያ መልክ እንቀበላለን። በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትሩ በዚሁ ማብራሪያ ባለፉት ሳምንታት በኢትዮጵያውያን ተከናወኑ ያሏቸውን የበጎ አድራጎት ተግባራት አድንቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።